ዶክተር እንዳወቀ ዘንጋው፣ በቅድሚያ ይህንን ቃለ ምልልስ ለማድረግ ፈቃደኛ በመሆኑ በጣም አመሰግናለሁኝ። የዩሲኤልኤው የቻንስለር አዋርድ ምርጥ የድህረ ዶክትሬት ተመራማሪ ተብለው በመሸለሞ እንኳንም ደስ ያለው ትላለሁ። እስቲ ለሽልማት ያበቃው የምርምር ስራ ምን እንደሆነ በመግለጽ ይጀምሩልን። በጣም አመሰግናለሁ። መጀመሪያ ይህንን እድል ስለተሰጠኝ። የዩሲኤልኤ ቻንስለር አዋርድ በየአመቱ የሚሰጥ አዋርድ ነው። ያም ከፒኤችዲ ተማሪ በኋላ ለምርምር የሚሰሩ አሉ እና ፖስት ዶክተሪያል ሪሰርቸር ይባላሉ። በዩሲኤልኤ ውስጥ ካሉት ፖስት ዶክተሪያል ሪሰርቸር ውስጥ ያው ወደ አንድ ሺህ አንድ መቶ ሀምሳ አምስት ነበሩ። ከዛ ውስጥ ሀያ ሁለቱ ኖሚኔት ተደረጉ። ግን ኖሚኔሽኑ የሚካሄደው ያው የእያንዳንዱ ሜንተር ወይም ፕሮፌሰር ወይም አለቃ ልበለው፣ እነሱ ኖሚኔት ባደረጉት ኖሚኔሽን ብቻ አይሄድም። እንደገና ቻንስለሩ አሳይን ያደረጋቸው ኮሚቴዎች አሉ፣ እነሱ ኮሚቴዎች ማጽደቅ አለባቸው። አዋርዱ ይቅርና ኖሚኔሽን ላይ መድረሱ ራሱ መመረጥ ራ ትልቅ ሰክሰስ ነው። ያ ሆኖ በእግዚአብሔር ፍቃድ ዩሲኤል መጥቼ ፖስት ዶክተሪያል በምሰራበት ጊዜ በሰራኋቸው የምርምር ውጤቶች በዛ ይመስለኛል ላሸንፍ የቻልኩት። ምን ምን ነበሩ የምርምር ስራዎቹ ዶክተር እንዳወቀ? እኔ የምሰራው ስፔስ ዌዘር ሪሰርች ነው የሚባለው ወይም የህዋ የአየር ሁኔታ ጥናት ይባላል ይመስለኛል በአማርኛ ይሄ የህዋን ጥናት ለህብረተሰቡ በጣም ጠቃሚ ነው ግን ሰው ሲያዩ እንደዚህ የቅንጦት ጥናት ይመስላል ግን አይደለም አንደኛ ለግንኙነት ኮሚኒኬሽን ለሚባለው ሁለተኛ ፓወር አውቴጅ እንዳይኖር የኤሌክትሪክ ሀይል መቋረጥ ለምሳሌ አሁን ባለፈው አይተናል ካትሪና ምን ያህል እንዳወደመ ለምሳሌ በቱ ታውዘንድ ስሪ ላይ በነበረው ትልቅ የአየር ነው የተነሳ በስዊድን የሚገኘው የኤሌክትሪክ ኤሌክትሪክ ኃይል ከጥቅም ውጭ ሆኗል። በአስራ ዘጠኝ ሰማንያ ዘጠኝ አመተ ምህረት እንደዚሁ በአሜሪካን ሀገር የሚገኝ ፓወር ስቴሽን እሱም ከጥቅም ውጭ ሆኗል። ዋናው እና ትልቁ ለትራንስፖርቴሽን ነው። ለምሳሌ አየር መንገዶች ምንጊዜም ቢሆን ናቪጌሽን ሲስተም ያስፈልጋቸዋል። የት እንደሚሄዱ ማወቅ አለባቸው፣ መነሻቸውና መድረሻቸው። ያንን የሚሰራው ጂፒኤስ ነው ግሎባል ፖዚሽኒንግ ሲስተም የሚባለው የአሜሪካ የሳተላይት ኮንስተሌሽን ወይም የሳተላይት ስብስብ ልበለው በሱ መሰረት ነው። እንግዲህ እያንዳንዱ ፕሌን ባንዴ ወደ አራት ሳተላይቶችን ያያል። በዛ መሰረት የት እንዳለ ያውቃል። ለመንገደኞቹ የት እንዳሉ በስክሪን ላይ ያሳያል። ይህን ይህን ሁሉ ለማጥናት ግን የመሬት ከባቢ አየር ምን እንደሚመስል በጥልቅ ማጥናት ያስፈልጋል። እዛ ላይ ነበር የተሰራ የነበረው። ዋናው ያሸለመኝ ብዬ ማምነው እንግዲህ አንድ ዓመት ከምናምን የቆየ በዛ ጊዜ ውስጥ ብዙ የምርምር ግኝቶችን በማግኘት ብዙ ፐብሊኬሽን ወይም የህትመት ስራዎችን አብቅቻለሁ። በአንድ ዓመት ወደ ስድስት የሚሆን ካሳተምኳቸው የምርምር ስራዎች ውስጥ ሁለቱ ለናሳ ፕሬስ ሪሊዝ ተመርጠዋል። ከነዚያ ውስጥ እንደገና አንደኛው ደግሞ ኤጂዩ ወይም አሜሪካን ጂኦፊዚካል ዩኒየን የሚባል ኦርጋናይዜሽን አለ። እሱ የሚያሳተማቸው በጣም ጠንካራ የሆኑ መጽሔቶችን ጆርናሎች ልበላቸው እነሱ ውስጥ ለከቨር ፔጅ፣ ለሽፋን ስዕል እንዲሆን ተመረጠ። ያም እንደገና በጆርናሉ ሃይላይት እንዲደረግ ማለት በጣም የታወቁ ምርምር ስራዎች እዛ ጆርናል ላይ ከቨር ፔጅ ከሆኑ አትሞስፌሪክ ሳይንስ የማያጠና ሰው በሚገባው ቋንቋ ሃይላይት ይደረጉና ለሚዲያ ይላካሉ። አንዱ ያ ነው። ሶስተኛውና ዋናው ምርምር ስራ ለማካሄድ የሚያስፈልገውን ወጪ ወይም ገንዘብ ያን የሚገኘው እንግዲህ ፕሮፖዛል ማለት ምን ነው ማጠነው ይሄን ይሄን ይሄን ይሄን አጠናለሁ እና ለዚህ ለዚህ ጥናት የሚያስፈልገኝ ይሄ ይሄን ይሄን ያህል ገንዘብ ስለሆነ ይሄ ገንዘብ እንዲፈቀድልኝ ብሎ ለአሜሪካን ናሽናል ሳይንስ ፋውንዴሽን ለዛ ነበር ያመለከት ነው። አጋጣሚ ሆኖ እነሱ መጀመሪያውኑ ፈንድ እናደርጋለን ብለው አስቦ የነበረ ለሶስት ነበረ፣ ግን መጨረሻ ላይ ሲያዩት ያለው ገንዘብ በጣም ትንሽ ስለነበር ለአንድ ሰው ብቻ መረጡ። ከዛም እንደ እግዚአብሔር ፍቃድ ሆኖ የኔ አንደኛው ወጥቶ ተመረጠ። ያው ለሁለት አመት የምርምር ስራ የሚያስኬድ ገንዘብ ከዛ በማግኘቴ ዋናው እነዚህ ሶስት ነገሮች ይመስሉኛል፣ ይህን ሽልማት እንዳሸንፍ የበቃኝ ከእግዚአብሔር ጋር በተጨማሪ ማለት ነው። ዶክተር እንዳወቀ መሸለሙን ሲሰሙ ምን ተሰማዎት? ጥሩ ጥያቄ ነው። እንደገለጹልኝ መቸም አንድ ስራ ሳይሆን በርካታ ስራዎች ናቸው እንግዲህ እዚህ ደረጃ ለመድረስ ያበቁትና እንደው ምን ተሰማዎት? እኔ መጀመሪያውንም ኖሚኔት ላደርግ ነው ብሎ ሲነግረኝ አለቃዬ የሚቀልድ ነበር የመሰለኝ። አሸንፋለሁ አላልኩም። ምክንያቱም ዩሲኤልኤ በጣም ትልቅ ዩኒቨርሲቲ ነው፣ በአለም የታወቀ ነው። ከዛ ውስጥ ደግሞ ፖስትዶክትሪያል ሪሰርቸር በጣም ብዙ አሉት ወደ አንድ ሺህ አንድ መቶ ሀምሳ አምስት ከዛ ውስጥ ተወዳድሬ አሸንፋለሁ ብዬ አልገመጥኩም ነበረ። ግን ያው ኖሚኔት አደረገኝ። እንደ አጋጣሚ ሆኖ ቀድሞ የሰማው አለቃይ ነው። እሱ ነው መጀመሪያ መጥቶ የነገረኝ፣ ግን አላመንኩም ሲነግረኝ። ሽልማቱ ምን ማለት ነው? በሽልማቱ ውስጥ የሚሰጥ ገንዘብ አለ መሰለኝ፣ አብሮ የሚመጣ ዶክተር እንዳወቀ ገንዘብም አለው። እንደገና ደግሞ ሜዳሊያ አለ። ዋናው ከሁሉ በላይ ግን ሜዳሊያውና ሰርቲፊኬቱ ነው። ሰርቲፊኬቱ ናሽናል ሪኮግናይዝ የሆነ ሰርቲፊኬትና ሜዳሊያው ትልቁ ስጦታ እሱ ነው። ገንዘብም አለ ያው እንዳልሽው፣ ገንዘብም አለ። ዶክተር እንዳወቀ ወደ ሳይንሱ ዘርፍ፣ ወደ ምርምሩ፣ ወደ ጠፈር ምርምር የጠፈር የአየር ንብረት ምርምር ውስጥ ሊገቡ እንዴት ቻሉ? ዝንባሌውስ እንዴት መጣ? እስቲ ስለ እሱ ይግለጹልኝ። ጥሩ ጥያቄ ነው። መጀመሪያ ያው እኔ እረኛ ነበርኩ። አሁንም እረኛ ነኝ፣ ግን የሚለየው የምጠብቀው ነገር የተለያየ ነው። በፊት በልጅነት ሄር በሬ ስ ጠብቅ ነው፣ አሁን ደግሞ የምጠብቀው ሳተላይት ስከተል ወደ ጥያቄች ልምጣና አዲስ አበባ ዩኒቨርሲቲ ነው የመጀመሪያ ዲግሪን ያገኘሁት። ከተመረኩ በኋላ ተመድቤ ወደ ባህር ዳር ዩኒቨርሲቲ። እዛ እያለሁ ኢንተርቪው ይሰማሁኝ አንዴ በኢትዮጵያ ሬዲዮ እና አንድ ኢትዮጵያዊ ሳይንቲስት እንደዚሁ ስለ ህዋ ምርምር ኢንተርቪው ሲያደርጉ አዳመጥኩ። በጣም ደስ የሚል ኢንተርቪው ነበር። ከዛ በኋላ አስታውሳለሁ፣ አሁን በህይወት የሉም ኢንጂነር ዶክተር ቅጣው እጅጉ ነበሩ በኢትዮጵያ ሬዲዮ ሰርቪስ ያደርጉ የሰማሁት ከዛ ነው። እንግዲህ ኢንተረስቱ አደረብኝ። እንደ እግዚአብሔር ፈቃድ ሆኖ ለሁለተኛ ዲግሪ ትምህርት ኖርዌይ በሚገኘው ትሮምሶ ዩኒቨርሲቲ ስኮላርሽፕ አገኘው። እዛ እንዲሄድኩ ሌላ ምንም አላወላወልኩም። ስፔስ ሳይንስ ወይም ስፔስ ፊዚክስ ለማጥናት ስለምፈልግ እዛ ዩኒቨርሲቲ የነበራቸው በዛን ወቅት አትሞስፌሪክ ፊዚክስ ወይም ጂኦማግኔቲዝም የሚባል ነበረ። እዛ ገባሁኝ። ከባድ ነበር። የአየር ጸባዩ ትንሽ ከበድ ይላል። ትሮምሶ ማለት በጣም በረዶ ነው። ሀያ አራት ሰዓት ጨለማ አለው፣ ሀያ አራት ሰዓት ቀን አለው። ከዛም አልፎ አንድ ኮርስ ለመውሰድ የግዴታ ኖርዝ ፖል መሄድ አለብኝ፣ ስቫልቫርድ የሚባል ማፕ ላይ ካልሆነ ብዙ ሳያውቀውም። ያ የሄድኩበት ወቅት ክረምት ነበረ። በረዶ በጣም ኃይለኛ ነው፣ ቅዝቃዜው ኃይለኛ ነው። ግን እንደምንም ብዬ ያንን ተቋቋምኩ። ስድስት ወር ቆየው የመጀመሪያው ጥቁር ነዋሪ ሰርተ፣ ብዬ የተመዘገቡትም ነበርኩ ኮንፈደንት። ከዛ ተመልሼ ትሮምሶ ዩኒቨርሲቲ የመመረቂያ ጽሁፌን ከጻፍኩ በኋላ ማስተር ሴን የያዝኩ ተመልሼ ወደ ኢትዮጵያ ህጀ ኢትዮጵያ ባህርዳር ዩኒቨርሲቲ ለሁለት አመት ከሰራሁ በኋላ ዘጠኝ ዘጠና ዘጠኝ አመተ ምህረት ከአውስትራሊያ ከሚገኘው ላትሮብ ዩኒቨርሲቲ ሁል ስኮላርሺፕ አግኝቼ ይመስለኛል ነሐሴ ሁለት ሺህ አመተ ምህረት እንደ ኤሮፕያን አቆጣጠር ወደ አውስትራሊያ ሄድኩ። አውስትራሊያ ፒኤችዲን ሰራው። አጋጣሚ ሆኖ ዩሲኤልኤ እና ናሳ ጄፒኤል አቫካንሲ አውጥተው ነበር። ኮኦርዲኔትድ የሆነ ፕሮጀክት ነው። እዛ ፕሮጀክት ውስጥ አመለከትኩ። ገና መመረቄንም አላወቅኩም። አፕሩቭድ ነው ወይም እንደገና አስተካክል ምናም የሚባለውን ውጤት ሳልጠብቅ እነሱ ዝም ለህና እኛ ተቀብለና አላሉኝ መጣሁኝ። ከግንቦት ሁለት ሺህ አራት እንደ ኢሮፕያን አቆጣጠር ጀምሮ እስካሁን በዩሲኤልኤ ና ጄፒኤል ናሳ በተቋቋመው ኮኦርዲኔት ፕሮጀክት ውስጥ አክቲቭ ወይም ንቁ ሪሰርቸር ሆኝ ያለው ማለት ተመራማሪ ነኝ። ዶክተር እንዳወቀ ቀደም ሲል ስለ ራስዎ ሲገልጹ በፊት እምረኛ ነበርኩ አሁንም ደግሞ እረኛ ነኝ፣ በፊት በሬ ይከተል ነበር፣ አሁን ደግሞ ሳተላይት ትከተላለሁ ነው ያሉትና መቼም ታሪኮን ለሰማ ሰው ትልቅ ቦታ ላይ እንደደረሱ ነው የሚያሳየው። እና ዋናው ምክንያት ምንድን ነው ይላሉ ዋናው ትልቁ ውጤቱ ወይም ለዚህ ሁሉ ሰክሰስ ዋናው እግዚአብሔር ነው። እግዚአብሔር ፈቃድ ስለሆነ ነው። ከዛ በተጨማሪ ለዚህ ሁሉ እድል እንድበቃ አደረገኝ የምለው የወንድሜ የማይለይ የማይቋረጥ ከሀይ ስኩል ጀምሮ ገና ወጣት እያለን ከቤተሰቡ ውጭ ስናድር በየቀኑ የሚመጣልኝ የደብዳቤ ምክር አዘል ትምህርቴን ብቻ እንዳተኩር የወላጆቼ ምክር፣ በተለይ የወንድሜ ትልቅ አስተዋጽኦ አለው ብዬ ገምታለሁ። ከዛ በኋላ ተጨማሪ ግን ያው የእግዚአብሔር ፈቃድ ሆኖ ነው። እንግዲህ ከዛ ከገጠር ልጅነት ከበሬ ጥበቃ ከዛ እንደገና ወደዚህ ልክ መጽሐፍ ቅዱስ ላይ ምን ይላል? ቅዱስ ዳዊት ተመርጦ ወደ ንግስና ወይም ንጉስ ሲሾም አንድ ቃል ተናገረ። ጌታዬ እግዚአብሔር ሆይ፣ እዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው ማለት ምክንያቱም እሱም ከእረኝነት ተጠርቶ ነው ንጉስ የሆነው እና ያው ቅድም የነገርኩሽ እረኛ ነኝ ያልኩሽ ለዛ ነው። እንደውም አጋጣሚ ሆኖ ካነሳቸው አይቀር ኤሌመንታሪ ተማሪ እያለሁ በሆነ አጋጣሚ ትምህርቴን አቋርጬ ነበረ እና እሁድ ቀን ወይም ቅዳሜ ቀን ይመስለኛል፣ በሬ ስጠብቅ የትምህርት ቤቱ ዳይሬክተር በመኪና ላይ ተጭኖ ሲሄድ አየኝ እና ሰላም አለኝ። ሰኞኑ ወታደር ልኮ በወታደር ተገድቼ ወደ ትምህርት ቤት እንዲገባ ሁለት ወታደር ልኮ ቀንም ሙሉ ሲያስፈልገኝ እንደዋለ ትዝ ይለኛል። ለሆም ነበረ ያው በሬ ልጠብቅ ያለው እነሱ ወታደሮች ግን ቤት ሲመላለሱ ነው ያሉት። መጨረሻ ላይ ግን ማታ ወደ ቤት ሲመለስ አገኙኝ፣ ወሰዱኝ ትምህርት ቤት። እንደገና ተመልሼ ወደ ትምህርት ቤት ገባሁ። ከዛ ነው እንግዲህ ዳይሬክተሩ አሉ። አሁን አሉ በህይወት አለ። ግን ከወንድሜ ጋር ጓደኛ ናቸው። ግን አሁን እዚህ ከደረስኩ በኋላ አላገኘኋቸውም። በስልክ ግን እንደዚሁ ለወንድሜ ነግረው እሱ ሄዶ ያው የምስጋና ሰላምታ አቅርቦልኛል። እግዚአብሔር ብሎ ወደ ኢትዮጵያ ከሄድኩ ለመጀመሪያ ማግኘት የምፈልጋቸው እሳቸው ነው። በዚህ አጋጣሚ ቪኦኤን ከሰሙ ያውቃሉ ማለት ነው። አቶ መኮንን ንጋቴ መሰለኝ የሚባሉት ባለሳሳት ስማቸው ከዚሁ ሳንወጣ እዚህ ላይ እርስዎ የሳይንስ ፕሮግራም እንግዳ ሆነው እንዲቀርቡ የሽልማቱን ዜና የሰሙ አንድ የአዲስ አበባ የዘወትር አድማጫችን ኢሜይል ልከውልን ነበረ። በድሉ በዳሳ ይባላሉ። በባህር ዳር ዩኒቨርሲቲ የመምህራን ኮሌጅ የሂሳብ የዲፕሎማ ተማሪ ሳለሁ ከመሰል ተማሪዎቼ ጋር ስለ ዶክተር እንዳወቀ ሰማ ነበረ። የቀድሞ ተማሪዎቻቸው በምዕራባውያን ሀገሮች የትምህርት ዕድል እንዲያገኙ መርዳታቸውን ሰምቻለሁኝ፣ አፈላልጋችሁ ብታነጋግሯቸው ብለዋል። በእርግጥ ይህንን አድርገዋል። እስቲ ስለ ስም ንገሩን ዶክተር እንዳወቀ። ይሄን እንኳ ያው ይሄን አደረግኩ ማለት አልችልም። አዎ ተማሪዎች በመልክ አላቃቸውም እነሱ ግን ያቆኛል አውስትራሊያ እያለሁ ጀምሮ በኢሜይል ኮንታክት ያደርጉኛል። ስኮላርሽፕ የሚገኝበትን ቦታ አድቫይዘ አድርገ ምናምን ይላሉ። አንዳንዶችም ሪኮመንዴሽን ሌተር ይጠይቁኛል። ሪኮመንዴሽን ሌተሩ በተጨማሪ የት ዩኒቨርሲቲ ምን እንደሚጠይቅ ምን እንደማይጠይቅ ለምሳሌ ቶፍልና ጂአርኢ የሚባል አለ የመግቢያ ፈተና። ቶፍል የቋንቋ ችሎታ ነው። ጂአርኢ ማለት ደግሞ አጠቃላይ ችሎታን የሚገመግም ፈተና ነው። ያንን የሚጠይቁ ዩኒቨርሲቲዎች አሉ፣ የማይጠይቁ አሉ። ያው የእነሱ ጥረት ነው። እዚህ ቦታ አመልክቱ፣ ሪኮማንዴሽን ከፈለጋችሁ ምንም ችግር የለም ጽፋለሁ እላለሁ። ያው የተወሰኑ ልጆች ኖርዌይ እንደውም ትንሽ በዛ ይላሉ መሰለ አንድ ሶስት አራት ይሆናሉ እዛ ሄዱ ማስተርሳቸውን ጨርሰው አሁን የተመለሱም አሉ። ኢትዮጵያ የተመለሱ አሉ። ካናዳ ደግሞ የመጡ አሉ። አንድ ሁለት ተማሪዎች አሉ። እና ይሄን የመሰለ ነው እንጂ እንደዚሁ ከባድ ይሄን አደረግኩ ተብሎ እንደዚህ የሚነገር እንደውም በማስ ሚዲያ የሚነገርም አይደለም። ስለ ጠየቅሽ ብቻ እኛም ስለደረሰን ይህንን ማንሳት አለብኝ በሚል ነው። በአሁኑ ወቅት በኢጣሊያ የትሬስቴ ከተማ በስራ ላይ ነው የሚገኙት። ለምንድን ነው ወደዛ የተጓዙት? ዶክተር እንዳወቀ፣ ይህ ኢታሊያ ትሬስት የሚባል ከተማ ያለሁት ለወርክሾፕ ለዛ ነው የመጣሁት። ያም ምንድን ነው አድቫንስድ ኢንተርናሽናል ስፔስ ዌዘር ወርክሾፕ ነው የሚባለው በ2005 ላይ ኢንተርናሽናል ሄሎኤክስፐሪክ ይርስ ተብሎ አሳይን ተደርጓል። በዛ ውስጥ በአሜሪካ በዩናይትድ ኔሽንስ አነሳሽነት አፍሪካ ውስጥ ብዙ የግራውንድ ቤዝ ማለት መሬት ላይ የሚቀመጡ መሳሪያዎች የሉም። ሳተላይትን ትራክ የሚያደርጉ የመሬትን አየር ሁኔታ ወይም የመሬትን አትሞስፌር የሚያጠኑ መሳሪያዎች ጋፕ አለ። ክፍተት አለ። ያንን ክፍተት መሙላት ነው። ያ ክፍተቱ ደግሞ ምንድን ነው? በተለይ ወደ ሰሜን አፍሪካ አካባቢ እና ኢስት አፍሪካ አካባቢ ብዙ ነገሮች አሉ። ለምሳሌ ለአየር መንገዶች ናቪጌሽን ሲስተም ላይ ብዙ ትራብል የሚፈጠረው እዚያ አካባቢ ነው። ያንን ማጥናት ያስፈልጋል፣ ግን መሳሪያ የለም እና ያንን ለማድረግ አሁን ያው በአሜሪካ ስቴት ዲፓርትመንት፣ ዩናይትድ ኔሽን አነሳሽነት ያንን ክፍተት ለመሙላት ውሳኔ ላይ ተደረሰ። ባለፈው የዩናይትድ አረብ ኤሚሬት ኮንፈረንስ ነበረ ይሄንን በተመለከተ ማለት ነው። እዛ የተካሄደው ኮንፈረንስ ተጨማሪ አሁን ምንድን ነው የምናደርገው እዚህ ያለ ነው። ከዲቨሎፒንግ ካንትሪ የመጡ አሉ፣ ተመራማሪዎችም ሊሆኑ ይችላሉ። ብዙዎቹ ፕሮፌሰሮች ናቸው ማለት አፍሪካ ውስጥ የሚሰሩ ፣ ሌላም ከሰሜን አሜሪካ አካባቢ የመጡ አሉ፣ ከኤዥያም የመጡ አሉ፣ ከታዳጊ ሀገሮች የመጡ አሉ። እነሱን ምንድን ነው የምናደርግ ያለ ነው እዚህ አሁን ዳታ እንዴት ሀንድል እንደሚያደርጉ እንዴት ሪሰርች መስራት እንደሚችሉ ከፀሐይ አንስቶ እስከ መሬት ያለውን የአትሞስፌሪክ ፌኖሜና እያንዳንዱን የህዋውን ሁኔታ እውቀት እንዲኖራቸዋል። ዋናው ዓላማው መሳሪያውን እዛ ይቀመጣል ዋናው የመሳሪያው ፒአይ ወይም ፕሪንሲፓል ኢንቨስቲጌተር እዚህ አሜሪካን የሚሆነው፣ ያ መሳሪያው ያለበት ቦታ ያሉት ተመራማሪዎች ዳታ አለምንም ችግር ይወስዳሉ። የራሳቸውን ምርምር ያካሄዳሉ፣ መሳሪያውንም በዛው ይንከባከባሉ። እዚህ ያለው ተመራማሪ ደግሞ አሜሪካ እና ሌላ ቦታ ያለው ተመራማሪ ምንድን ነው የተለያዩ ወርክሾፕ ኦርጋናይዝ ይዘረጋል ያዘጋጃሉ። እንደገና ደግሞ እዛ የሚኖሩ የሚሰሩ ተመራማሪዎች ወደዚህ መጥተው እውቀት ሸር የሚያደርጉበትን ያመቻቻሉ። እነዛን ከታዳጊ ሀገር የመጡትን ተመራማሪዎች እዚህ ኮርስ እየተሰጠ ነው ያለው ያው አንደኛም እኔም ያው ከአፍሪካም ስለሆንኩ እዚህ አሜሪካም ቢሆን ከአፍሪካ ነኝ ኢትዮጵያዊ ነኝ። በዚህ ፕሮጀክት ውስጥ እንድገባ እነሱ ናቸው አፕሎች ያደረጉኝ። በዛ መሰረት የትሬስቴ ኢታሊያ የመጣሁት ይህንን ፕሮጀክት ለማካሄድ ነው። ስልጠና በመስጠት ነው ማለት ነው እሱ የሚሳተፉት። ስልጠናም በመስጠትም በመሳተፍም እንደነሱ ተሳታፊም ነኝ። አስፈላጊም ሲሆን እንደዚሁ ስልጠናም ፕሬዘንቴሽንም አቀርባለሁ። ዶክተር እንዳወቀ የወደፊት እቅዶ ምንድን ነው? የወደፊት ያው እረኝነትን መቀጠል ነው ሳተላይት መቀጠል በምርምሩ መልክ ለመግፋት ነው የምንሞክረው። ሌላው ደግሞ ያው ዋናው እና ትልቁ ዓላማዬ ብዙ ኢትዮጵያውያኖች ወደዚህ ፊልድ እንዲገቡና ቢያንስ ቢያንስ ከእኔ የተሻሉ እንዲሆኑ ቢያንስ እኔ በደረስኩበት ደረጃ እንዲደርሱ ትልቅ ምኞት አለኝ። ያንንም ለማድረግ አሁን በአጭር ጊዜ ውስጥ የሆነ ማህበር አይነት መስርተናል። ብዙ እንደዚህ አይነት ፍላጎት ያላቸው ተመራማሪዎችም አሉ። በእኔ ተመራማሪዎች በአሜሪካን ሀገር ውስጥ አውሮፓም፣ ካናዳም እና ያንን አንድ ላይ በግሩፕ ሆኖ አንድ ሰው ከሚሰራው ሁለት ሶስት ሰው በግሩፕ ሆኖ በንቀሳቀሱ ጥሩ ነው በሚል እንደዛ እንትን ብለናል። ያም ዋናው ትልቁ ነገር ኢትዮጵያ ያሉትን ፕሮፌሽናሎች የግዴታ ስፔስ ሳይንስ አይደለም የመሬት ጥናትም ሊሆን ይችላል ተመሳሳይ ነው። ያ ወደ ላይ እንሄዳለን፣ እነሱ ወደ ታች ያጠናሉ። ምንም ችግር የለውም። እሱ ያንን ለማድረግ እንግዲህ ማህበር አቋቁመናል። በማህበሩ አማካኝነት ወደፊት ብዙ ኢትዮጵያውያኖችን ወደዚህ ፊልድ እንዲመጡና ኢትዮጵያ ያሉ ዩኒቨርሲቲዎች ደግሞ ከዚህ ከዌስተርን ካሉ ዩኒቨርሲቲዎች ጋር ብዙ የሪሰርች ወይም የምርምር ትብብር የሚፈጠርበትን መንገድ ማመቻቸት ነው። እንግዲህ እንደ እግዚአብሔር ፈቃድ ሰው ያስባል፣ ፈጻሚ እግዚአብሔር ነው። ዶክተር እንዳወቀ ይዘንጋው፣ እንግዲህ ማህበራችሁን በሚመለከት በሌላ በቀጣይ ዝግጅት የምንመለስበት ይሆናል። ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ። በድጋሚ ለሽልማቶ እንኳን ደስ ያሉ እያልኩኝ እሰናበታለሁኝ። እግዚአብሔር ስጠልኝ። እኔም በጣም አመሰግናለሁ አታ